ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 18 2013 አመተ ምህረት ዝግጅታችን አሁን ጀመረ። ኢትዮጵያ ህግን ለማስከበርና የህወሓትን ወንጀለኛ ቡድን ለህግ ለማቅረብ የምታደርገውን ጥረት የወቅቱ የአፍሪካ ህብረት ሊቀመንበር የሚረዱት በመሆናቸው ያላቸው ምስጋና ጠቅላይ ሚኒስትር አብይ አህመድ ገለጹ። በአብይ ርዕስ ዘገባለን ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪኦ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የአለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ። እንደምናመሻቸው አድማጮች ዜናዎቹን የማሰማችው ቆንጂ ይታዬ ነኝ። በኢትዮጵያ የትግራይ ክልል እየተካሄደ ያለውን ወታደራዊ ግጭት በመሸሽ ወደ ሱዳን እየገባ ላለውና ቁጥሩ እየጨመረ ለመጣው ስደተኛ የሚደረገውን የእርዳታ ኦፕሬሽን ለመመልከት የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ፊሊፖ ግራንዴ ወደ ካርቱም ተጉዘዋል። በምስራቃዊ ሱዳን ድንበር በኩል እያቋረጡ የገቡት ስደተኞች ቁጥርም ከ43ሺ በላይ መሆኑ ተዘግቧል። ሊሳሽላይን ላይን ከጂኒቫ ለቪኦኤ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በትግራይ ያለው ሁኔታ ይበልጥ አደገኛ እየሆነ መምጣቱንና ቁጥራቸው የበዛ የአካባቢው ነዋሪዎችም ከለላ ፍለጋ ወደ ሱዳን በምሽሽ ላይ መሆናቸው ተገልጧል። ይህም ቁጥሩ የበዛ ተፈናቃይ በሱዳን መንግስትና በረድኤት ድርጅቶች አቅም ላይ ከፍተኛ ጫና እየፈጠረ መሆኑንም ባለስልጣናቱ አመልክተዋል። ለዚህም ነው ከባለስልጣናት ጋር በመተባበር በመስራት ላይ ለምንገኝ የሰብአዊ ረድኤት ድርጅቶች እየሰጠን ካለናቸው አገልግሎቶች አንዱና በእጅጉ አስፈላጊው የተነጣጠሉ ቤተሰቦችን ማፈላለግ የሆነው ተነጣጥለው የነበሩ የአንዳንድ ቤተሰብ አባላትን መልሰው እንዲገናኙ ማድረግ ችለናል። ይሁን እንጂ አሁንም ጭንቀታቸው ከኋላ ለቀሩት የቤተሰባቸው አባላት ነው። ግጭቱን ሸሽተው የመጡት ይሰሙት ስለነበረው ተኩስ ያወራሉ። ሌሎች ደግሞ ግጭቱ ይጀመራል ከተባለበት ጊዜ አስቀድመው አካባቢውን ጥለው የወጡ ናቸው። የመንግስታቱ ድርጅት የስደተኞች ጉዳይ ኃላፊ እየጨመረ የመጣውን ተፈናቃዮች የሚያስፈልጋቸውን እርዳታ ማቅረብና መንግስቱን ለማገዝ በሚያስችል ብቃት ድርጅታቸው መንቀሳቀስ የሚችልበትን ሁኔታ ለመመርመር ካርቱም ላይ ከአገሪቱ ባለስልጣናት ጋር ተገናኝተው በመነጋገር ላይ ናቸው። በሌላ ተያያዥ ዜና ዩኤንኤችሲአር አስር ሺህ ያህል ተፈናቃዮችን ከሱዳን ድንበር በማንሳት ወደ ሌሎች አካባቢዎች ማዛወሩን የተናገሩት የኮሚሽነሩ ቃል አቀባይ ባባር ባሎች ተጨማሪ ስደተኞችን ማስተናገድ የሚያስችሉ ሌሎች የስደተኛ መጠለያ ካምፖችን በመስራት ላይ መሆናቸውን አመልክተዋል። ይሁንና አንዳንድ ስደተኞች ከተነጠሏቸው የቤተሰብ አባላት ጋር ለመገናኘት ሲሉ ከድንበሩ አካባቢ መቆየት የሚመርጡ መሆናቸውን ተናግረዋል። ቁጥሩ የበዛው ተፈናቃይ ጣም የሚያሳስባቸው መሆኑን የተናገሩት የድርጅቱ ቃል አቀባይ አክለውም በተለይ የአምስት መቶ ሺህ ሰዎች መኖሪያ በሆነችው መቀሌ በግጭቱ መሀል የተጠመዱት ሲቪሎች ደህንነት ጉዳይ ድርጅታቸው በእጅጉ የሚጨነቅበት መሆኑን አክለዋል። ዩኤንኤችሲአር ከሱዳን የስደተኞች ኮሚሽን እንዲሁም ከአካባቢው ባለስልጣናት እና ከሌሎች የረድኤት ድርጅቶች ጋር በመተባበር ተፈናቃዩን ለመርዳት የሚያደርገውን ጥረት መጨመሩን አስታውቋል። አሉላ ከበደን ለዘገባው አመሰግናለሁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊቱ የህግ ማስከበር ዘመቻው የመጨረሻ ምዕራፍ ያሉትን እንዲያጠናቅቅ ትዕዛዝ መስጠታቸውን ተከትሎ የመቀሌ ነዋሪዎች ሊሰነዘር የሚችለውን ጥቃት በመፍራት እየሸሹ መሆናቸውን ዘገባዎች አመልክተዋል። የኢትዮጵያ መንግስት የመቀሌ ነዋሪዎች ከክልሉ መሪዎች ራሳቸውን በጊዜ እንዲያርቁ ሲል ያሳሰበ ሲሆን ጠቅላይ ሚኒስትር አብይ አህመድ በትናንቱ መግለጫቸው የከተማዋ ነዋሪዎች መሳሪያ እየፈቱ በየቤታቸው እንዲከተቱ አስጠንቅቀዋል። መንግስታቸው የሲቪሎችን ደህንነት እንደሚጠብቅም አስታውቀዋል። የተባበሩት መንግስታት ድርጅት እርዳታ ለሚያስፈልጋቸው ሰዎች ሰብአዊ ረድኤት እንዲደርስ መንገድ እንዲከፈት ተማጽኗል። የጠቅላይ ሚኒስትር አብይ አህመድ መንግስት በበኩሉ በሰላም ሚኒስቴር በኩል የሰብአዊ ረድኤት መግቢያ መንገዶች እንደሚመቻቹ አስታውቋል። የአፍሪካ ሀገሮች የኮቪድ-19 ክትባት ዝግጁ በሚሆንበት ጊዜ ለህዝቦቻቸው የሚያደርሱበትን እቅድ አሰናድተው እንዲጠብቁ የዓለም የጤና ድርጅት አሳሰበ። የዓለም የጤና ድርጅቱ ያካሄደው አዲስ ጥናት እንደሚያሳየው ብዙዎቹ የአፍሪካ ሀገሮች በአህጉሪቱ ከምንጊዜውም ይበልጥ ግዙፍ ሊሆን ይችላል የሚባለው የኮቪድ-19 ክትባት ዘመቻ ዝግጁ አይደሉም። የዓለም የጤና ድርጅት የአፍሪካ ዲሬክተር ማትሺሲዶ ሞኤቲ ለክትባት ዘመቻው እቅድና ዝግጅት ማድረግ ወሳኝነቱን አስረድተዋል። በከፍተኞቹ የመንግስታት ባለስልጣናት ደረጃ ንቁና የተቀናጀ አገር አቀፍ ዝግጅት እንደሚያስፈልግም አሳስበዋል። ኤክስፐርቶች ክትባት የመሰራቱ ዜና የሚያስደስት ሆኖ ሳለ ያ የመጀመሪያ ምዕራፍ ብቻ መሆኑ ሊዘነጋ አይገባም እያሉ ናቸው። የአፍሪካ የበሽታዎች ቁጥጥርና መከላከል ማዕከል ዲሬክተር ጃን ኢንካንሴን ሶንግ አህጉሪቱ 1.3 ቢሊዮኑ ሕዝቧ ኮቪድን የመከላከል የተፈጥሮ አቅም እንዲገነባ የሚያስፈልገው ደረጃ ላይ ለመድረስ አንድ ነጥብ አምስት ቢሊዮን ብልቃጥ ክትባቶች እንደሚያስፈልጉ አስረድተዋል። የአፍሪካ የክትባት ሂደት ግን እንደ አውሮፓውያን ከመጪው 2021 ሁለተኛው ሩብ ወራት በፊት የሚጀመር እንደማይመስል አስረድተዋል። አብዛኞቹ የአፍሪካ ሀገሮች ከአውሮፓና ከዩናይትድ ስቴትስ ጋር ሲነጻጸር ወረርሽኙን በተሻለ ሁኔታ እንደተቋቋሙት ነው የሚስተዋለው። እስካሁን በአህጉሪቱ በጠቅላላ ቫይረሱ የያዛቸው ሰዎች ወደ ሁለት ሚሊዮን ገደማ ናቸው። በበሽታው ህይወታቸው ያለፈው ሀምሳ ሺህ ሰዎች መሆናቸውን የዓለሙ የጤና ድርጅት መረጃ ያመለክታል። በኢትዮጵያ የኮቪድ-19 ይዞታ ዜና ደግሞ ባለፈው የ24 ሰዓት ጊዜ ውስጥ ኢትዮጵያ ውስጥ 5271 ሰዎች ተመርምረዋል። 769 ሰዎች ላይ ቫይረሱ መገኘቱን ዕለታዊ የጤና ሚኒስቴር መረጃ ያመለክታል። 552ቱ ሰዎች አዲስ አበባ ውስጥ የተገኙ ሲሆን 162ቱ ደግሞ የተገኙት ኦሮሚያ ክልል መሆኑን የታየው የተቀሩት 55ቱ ከተለያዩ የሀገሪቱ ክልሎች የገቡ አሃዞች ናቸው። 14 ሰዎች በኮቪድ-19 ምክንያት ሕይወታቸው እንዳለፈም ተመልክቷል። 11ዱ በአዲስ አበባ፣ አንድ በአማራ ክልል፣ ሁለት ሰዎች ደግሞ በሲዳማ ክልል መሆኑን ነው መረጃው የሚጠቁመው። እስከዛሬ በኢትዮጵያ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ብዛት 1621040 የደረሰ ሲሆን ከመካከላቸው 67506ቱ ከበሽታው ያገገሙ መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ጨምሮ አመልክቷል። በዓለም አቀፍ ዜናዎች የብሪታንያው የመድኃኒት ኩባንያ አስትራዜኔካ ለሙከራ በሰራው የኮቪድ-19 ክትባት ማምረት ሂደት ላይ በተፈጠረ እክል ምርመራ ለማድረግ ከመንግስት ተቆጣጣሪዎች ጋር እየተባበረ መሆኑ ታውቋል። የመድኃኒት ኩባንያውና ኦክስፈርድ ዩኒቨርስቲ ክትባቱ ሙሉ ምጥን ብልቃት ሲሰጥ ከሚያሳየው ውጤት ይልቅ አነስ ተደርጎ ሲሰጥ የተሻለ ውጤት እንደሚያመጣ ማመናቸውን የአስትራ ዜኒካ ቃል አቀባይ ገልጿል። የኩባንያው ስራ አስፈጻሚ በክትባቱ ላይ ተጨማሪ ሙከራ ማድረግ ማስፈለጉ እንደማይቀር አመልክተዋል። ኩባንያው እስከዚህ የአውሮፓውያን 2020 ዓ ም ማብቂያ ባለው ጊዜ አራት ሚሊዮን ክትባቶችን ሊያቀርብ እቅድ ያለው ሲሆን ከዚያ በፊት በጊዜያዊነት የተወሰኑ ክትባቶችን ሊያከፋፍል እየተዘጋጀ ባለበት ነው። ይሄ ዜና የመጣው ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ትናንትና ሐሙስ ብቻ የኮሮና ቫይረስ ተያዦች ቁጥር በ181 ሺህ ጨምሯል። 2300 ሰዎች ሕይወታቸው ማለፉም አብሮ ተገልጿል። ሆስፒታል የገቡትም ከ9500 በላይ መሆናቸውን የተገለጸው ትናንት የተከበረው ቤተሰብ ከያለበት ተሰባስበው የሚያሳልፈው የምስጋና ቀን በዓል ታንክስጊቪንግ? ለቫይረሱ መዛመት አመቺ ሁኔታ ይፈጥራል የሚል ስጋት ፈጥሮ መቆየቱ የሚዘነጋ አይደለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ሲአይኤ መኮንን በቅርቡ ሶማሊያ ውስጥ አንድ ኦፕሬሽን ላይ መገደሉን ትናንት የዩናይትድ ስቴትስ መገናኛ ብዙኃን አውርተዋል። በምን ሁኔታ እንደተገደለ ዝርዝሩን አልተናገሩም። አንጋፋ መኮንን የሲአይኤ የልዩ እንቅስቃሴዎች ማዕከል የተባለው የድርጅቱን አንዳንድ እጅግ አደገኛ የሆኑ ኦፕሬሽኖች የሚያከናውን ክፍል ባልደረባ እንደነበረ የገለጸው ዘኒውዮርክ ታይምስ ጋዜጣ ሲሆን ባለፈው ሳምንት በተካሄደ አንድ ተልዕኮ ላይ ቆስሎ ሕይወቱ አልፏል ሲል ደግሞ ሲኤንን ዘግቧል። ሲአይኤ በመኮንኑ መገደል ጉዳይ የሰጠው መግለጫ የለም። ዚምባብዌ ውስጥ ያረጀ የወርቅ ማዕድን ማውጫ ጉድጓድ ተደርምሶባቸው የተቀበሩትን ቢያንስ ሰላሳ የሚሆኑ ሰራተኞች ለማውጣት የአደጋ ደራሽ ሰራተኞች እየተሯሯጡ ናቸው። የሰራተኞቹ ቤተሰቦች አደጋው ከደረሰበት ከረቡ ማታ ጀምረው በጸሎትና በስጋት እየተጠባበቁ ናቸው። አደጋው የደረሰው ከዋና ከተማዋ ከሀራሬ በስተሰሜን ቢንዲቱ የምትባል ከተማ መሆኑ ታውቋል። እስካሁን ስድስት ሰራተኞች ማውጣት እንደተቻለ ወደ የማዕድን ሰራተኞች ማህበር ፕሬዚደንት አመልክተዋል። ደቡባዊ ማዳጋስካርን ለተከታታይ አመታት አካባቢውን የመታውን ድርቅና የደረሰውን የሰብል ውድመት ተከትሎ በመቶ ሺዎች የተቆጠሩ ዜጎች ደራሽ የምግብ እርዳታ በሚያስፈልግበት ሁኔታ ውስጥ እንደሚገኙ የዓለም የምግብ ፕሮግራም አስታወቀ። ለሶስት ተከታታይ አመታት አካባቢውን የመታው የድርቅ ዘንድሮም ከማሳ ላይ ያስቀረው የሚሰበሰብ ሰብል ባለመኖሩ ለረሃብ የተጋለጡ ሰዎች ለቤተሰባቸው የሚቀመስ ፍለጋ እጅግ አደገኛ ከሆኑ ሁኔታዎች ውስጥ መውደቃቸውን ነው ድርጅቱ ያመለከተው። ለረሃብ የተጋለጡ ሰዎች ቁጥር ሲጨምር፣ ህይወታቸውን ለማትረፍ የተለያዩ መንገዶችን ለመጠቀም የሚገደዱ ቤተሰቦችም ቁጥር እንዲሁ ያድጋል ያሉት የድርጅቱ ቃል አቀባይ ቶምሰን ፊሪ ናቸው። ብዙዎችም የቤት እቃዎችን እና ትናንሽ ቁሳቁሶችን እንዲሁም የግብርና መሳሪያዎቻቸውን ከመሸጥ አንስቶ ጥቃቅን ነፍሳትን እስከ መመገብ መድረሳቸውን በመግለጥ የረሃቡን ጥናት አስረድተዋል። የዓለም የምግብ ፕሮግራም አክሎም ረሃቡ በደቡባዊ ማዳጋስካር አስር ክልሎች ውስጥ መስፋፋቱን የገለጸው 1.5 ሚሊዮን ሰው ይህም ከአካባቢው ነዋሪ ህዝብ ከፊል ያህሉ ነው ራሱን ለመመገብ ከማይችልበት ደረጃ መድረሱ ታውቋል። ሴቶችና ህጻናት በረሃቡ በብርቱ መጎዳታቸውንና አስቸኳይ የምግብ እርዳታ የሚያስፈልጋቸው መሆኑንም ደብሊዩ ኤፍፒ በመግለጫው አስታውቋል። ቡርኪና ፋሶ ውስጥ በተካሄደው ፕሬዝደንታዊ ምርጫ ፕሬዝደንቱ ሮክ ካቡሬ 58 ከመቶውን ድምፅ አግኝተው ማሸነፋቸውን የመጀመሪያ የድምፅ ውጤቶች ያመለክታሉ። ተቃዋሚዎች በበኩላቸው በምርጫው ሂደት ስለነበሩ መዛባቶች በፍርድ ቤት በኩል እንከራከራለን እያሉ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ካየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ አርብ ህዳር 18 2013 ዓ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች የኮረና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። ኢትዮጵያ ሕግን ለማስከበር እና የህወሓትን ወንጀለኛ ቡድን ለሕግ ለማቅረብ የምታደርገውን ጥረት የወቅቱ የአፍሪካ ህብረት ሊቀመንበር የሚረዱት በመሆናቸው ያላቸውን ምስጋና ጠቅላይ ሚኒስትር አብይ አህመድ ገለጹ። ሕግ የማስከበሩን ሂደትም ለሊቀመንበሩ ልዩ ልኡካን ቡድን ማብራሪያ ሰጥተዋል። መለስካቸው አመሃ ስር ስራ አለው። ጠቅላይ ሚኒስትር አብይ አህመድ የወቅቱ የአፍሪካ ህብረት ሊቀመንበርና የደቡብ አፍሪካ ፕሬዚዳንት ሴሪል ራፋሞዛ ልዩ መልእክተኛ አድርገው የሰየሟቸውን የቀድሞዋን የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርልፍ፣ ጆዋኪም ቺሳኖ የቀድሞ የሞዛምቢክ ፕሬዚዳንት እና የቀድሞውን የደቡብ አፍሪካ ፕሬዚዳንት ካግሌማ ሞትላንቴን ዛሬ በጽህፈት ቤታቸው ተቀብለው እንዳናገሯቸው የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጠቅላይ ሚኒስትሩ የአፍሪካ ህብረት የወቅቱ ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ኢትዮጵያ ማናለብኝነትን እስከ ወዲያኛው ለማስቀረትና የህወትን ወንጀለኛ ቡድን ወደ ፍትህ አደባባይ ለመምጣት የምታደርገውን ጥረት ስለተገነዘቡና በእጅጉም ያሳሰባቸው በመሆኑ ምስጋናቸውን አቅርበዋል ሲል የጽሕፈት ቤቱ መግለጫ ይናገራል። የልዩ ልዑካኑ አባላትም በአፍሪካዊ ወንድማማችነትና ትማማችነት መንፈስ እንዲሁም በሽምግልና አቀራረብ ኢትዮጵያን ባለጸጋና የጸናች ሀገር ሆና በማየት ተስፋ ለጉብኝት በመምጣታቸው አድናቆታቸውን ገልጸውላቸዋል ይላል መግለጫው። እንዲህ ያለው እርምጃ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ አጉልቶ እንደሚያሳይ ኢትዮጵያ እንደምትገነዘብም ጠቅላይ ሚኒስትር አብይ አመልክተዋል። በውይይቱ ጠቅላይ ሚኒስትር አብይ በትግራይ ክልል ህግ የማስከበር ዘመቻው ዳራ ወይንም የኋላ ታሪክ ምን እንደሚመስል ለልዑካን ቡድኑ ማብራሪያ ሰጥተዋል። ከሁለት ዓመት ሰዓት በላይ ህወሓት ሀገሪቱን የማናወጥ በየስፍራው ሲለኩስ የነበረውን አለመረጋጋት መንግሥታቸው እንዴት ባለ ትዕግሥት ይዞት እንደቆየም በሰፊው አስረድተዋቸዋል ይላል መግለጫው ጠቅላይ ሚኒስትሩ የፌዴራል መንግስቱ በሰላማዊ አግባብ ችግሮችን ለመፍታት ያደረጋቸውን አያሌ ሙከራዎችም አመልክተዋል። ይሁንና ታቅዶና ሆን ተብሎ በሀገሪቱ የመከላከያ ኃይል ሰሜን እዝ ላይ የተሰነዘረው ጥቃት በኢትዮጵያ የወንጀል ሕግ መሠረት የሀገር ክህደት በመሆኑ የፌዴራሉ መንግሥት የሀገሪቱን ሕገ መንግሥታዊ ሥርዓት ለመጠበቅ የአሁኑን እርምጃ ለመውሰድ የመጨረሻው ምክንያቱ እንደሆነ በአጽንኦት ማስረዳታቸው ታውቋል። ጠቅላይ ሚኒስትሩ በክልሉም ሆነ በመላ አገሪቱ የህግ የበላይነትን ማስከበር ህገ መንግስታዊ ስልጣንና ግዴታ ያለበት ፌዴራል መንግስቱ መሆኑን አስረድተው ይህን ማድረግ አለመቻል ደግሞ በህግ ያለመጠየቅ ባህልን በማስፋፋት የሀገር ህልውናን ለአደጋ የሚያጋልጥ ነው ሲሉ አጥብቀው ማስገንዘባቸውን መግለጫው ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ በትግራይ ክልል የሚካሄደውን ጦርነት ተከትሎ በሺዎች የሚቆጠሩ ስደተኞች ከሰሜን ኢትዮጵያ ትግራይ አካባቢ ጎረቤት ወደሆነችው ሱዳን በመሰደድ ላይ ይገኛሉ። በሱዳንና በኢትዮጵያ ድንበር መካከል በሚገኘው ኡም ራኮባ ስደተኞች ካምፕ ውስጥ ተገኝታ ስደተኞችን ያነጋገረችው የቪኦኤ ጋዜጠኛ ናባ ሞሀዲን ዋሽንግተን ከሚገኘው የቪኦኤ ዘጋቢ ጄሰን ፓቲንከን ጋር ቆይታ አድርጋለች። እንደሚከተለው ወደ አማርኛ መልሰ ነዋል በሱዳንና በኢትዮጵያ ድንበር ኡም ራኮባ ስደተኞች ጣቢያ ውስጥ ተዘዋውራ ላነጋገረችው የቪኦኤ ጋዜጠኛ ናቫ፣ አሁን በካምፕ ውስጥ ያሉት ሁኔታዎች ምን ይመስላሉ? የሚል ጥያቄ ቀርቦላት ነበር። እንደ እውነቱ ከሆነ እንደተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር፣ እና ቀይ መስቀል ያሉ ድርጅቶች የእርዳታ ጥረት እያደረጉ ቢሆንም እዚያ

አስከፊ የሚባል ነው። ምክንያቱም እዚህ ያሉት ሰዎች ጦርነትን ሸሽተው ያለምንም ነገር ባዶ እጃቸውን የተሰደዱ ናቸው። የጤንነታቸው ሁኔታም ጥሩ አይደለም። እዚህ ደግሞ ምንም የሚሰጥ የሕክምና አገልግሎት የለም። ነፍሰ ጡር እናቶችና ልጆቻቸው ምንም ሕክምና በሌለበት ሁኔታ ስቃይ ውስጥ ናቸው። እዚህ ካምፕ ውስጥ የወለዱ ብዙ እናቶችም አሉ። ያነጋገርሻቸው ስደተኞች ስለምን ነገሩሽ? በኢትዮጵያ ያሳለፉት ሁኔታስ ምን ይመስል ነበር? እያንዳንዳቸው የየራሳቸው አሳዛኝ ታሪክ አላቸው። አንድ የሚያደርጋቸው ነገር ቢኖር ያሉበት አስከፊ ሁኔታ ነው። በትግራይና በፌዴራሉ መንግስት ኃይሎች መካከል ከሚደረገው ጦርነትና በየመንገዱ ከሚካሄደው ግድያ አምልጠው እንደመጡ ነው የሚናገሩት። ግድያና በመንደሮች ላይ ያነጣጠረ ጥቃት እንዳለም ይናገራሉ። ወደዚህ የመጡትም ለደህንነታቸው ሲሉ ነው። ከዚህ ግጭት ተርፈው ስላነጋገርሻቸው አንዳንድ ሰዎች ሰዎች ልትነግሪኝ ትችላለሽ? ምን ነግረውሻል ለሚለው ጥያቄ ከስደተኞች ያገኘችውን ናባ ስታስረዳ በጣም እንደዛ አይነት ሰዎችን አግኘቻለሁ። ለምሳሌ አባት እናትና ሁለት ልጆቻቸው ያሉበት አንድ ቤተሰብ አለ። የቤተሰቦቻቸው አባላት መንገድ ላይ የጠፉባቸውም አሉ። አንዳንድ ሴቶች ከልጆቻቸው ጋር ተለያይተዋል። ብዙዎቹ ደግሞ የአክስት የአጎት ልጅ ወይም ጎረቤታቸው እንደጠፉባቸው የሚናገሩም አሉ። ከሁኔታው ለማምለጥ ወደ ሱዳን ድንበር ሲጓዙ በመንገድ ላይ እንደተገደሉባቸውም ይናገራሉ። ከተረፉ I met people with wants in knives with knives and axes. በቢላዋና በመጥረቢያ እጃቸውና እግራቸውን አካላቸውን የተመቱ ሰዎች አግኝቻለሁ። የሕክምና እርዳታ እያገኙ ነው። ነገር ግን በቂ አይደለም። በቂ የሕክምና እርዳታ ስለሌለ ወገኖቻቸውን ለመርዳት የትግራይ ሐኪሞች እራሳቸው ሀሻባ በተሰኘ መጠለያ ካምፕ ውስጥ ትንሽ ክሊኒክ አቋቁመዋል። ሐኪሞቹ አብረው የተሰደዱ ናቸው። ነገር ግን በመጠለያ ውስጥ እርዳታ እየሰጡ ይገኛሉ። ስደተኞቹ ስለሚቀጥለው ሁኔታ ምን አሉ? ለዓለም አቀፉ ማህበረሰብ ሲያስተላለፉት መልእክታቸው ምንድን ነው? በሚል ለቀረበላት ጥያቄ ከስደተኞቹ ያገኘችውን አስተያየት አስረድታለች። አንዳንድ ሰዎች ሱዳን ለጊዜው ደህና ነው ብለው ስለሚያስቡ እዚያ መቆየት ይፈልጋሉ። እንዲህ ያሉት ሰዎች ጦርነቱ መቼም ፍጻሜ ይኖረዋል ብለው አያስቡም። አንዳንድ ሰዎች ደግሞ ጦርነቱ ሲያ በቃ ማየትና እንደገና ወደ ኢትዮጵያ መመለስ ይፈልጋሉ። አብዛኞቹ ምንም ነገር ስለሌላቸው በመጥፎ ሁኔታ ውስጥ ስላሉ እርዳታ ብቻ ነው የሚጠይቁት። አብዛኞቹ ደግሞ አርሶ አደሮች ናቸው። እናም በአጠቃላይ ከሱዳን መንግስትም ሆነ ከዓለም አቀፉ ማህበረሰብ የገንዘብና የሕክምና ድጋፍ ይሻሉ። ሱዳን ውስጥ ቆይተው ህይወትን እንደ አዲስ መጀመር የማይፈልጉም አሉ። ኢትዮጵያ እንድትረጋጋና እነሱም ተመልሰው የቀደመ ህይወታቸውን መቀጠል ይሻሉ። አብዛኞቹ ስደተኞች ኢትዮጵያ እንድትረጋጋና እነርሱም ተመልሰው የቀደመ ህይወታቸውን መቀጠል ይፈልጋሉ ብላለች። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። የህክምና ስነ ምግባር መርሆዎችን በመከተል ድጋፍ ሲያደርጉ መቆየታቸውን ከአማራ ክልል ጦርነቱ ወደሚካሄድባቸው ግንባሮች ተጉዞ የተመለሱ የህክምና ባለሙያዎች ገለጹ። የህክምና ባለሙያዎቹ ትላንት አቀባበል ተደርጎላቸዋል ትላለች አስቴር ምስጋናው በተከታዩ ዘገባ በማስከበር ላይ ለሚገኘው መከላከያ ሰራዊት እና ለአማራ ልዩ ኃይል የህክምና አገልግሎት ሲሰጡ የቆዩ እና በመጀመሪያው ዝር ወደ ስፍራው ያቀኑ 11 የጤና ባለሙያዎች ናቸው። ባለሙያዎቹ በሶስት ሳምንት ቆይታቸው ከአብረሃጅራ እስከ ሁመራ ድረስ በየአካባቢው የተንቀሳቀሱ ቁስለኞችን በብቃት ሲታደጉ እንደነበር ገልጸዋል። ተልኳቸውን ጨርሰው ከመጡ የጤና ባለሙያዎች መካከል አንዷ ከባህር ዳር ፈለገ ህይወት ሪፈራል ሆስፒታል የሄደችው ሲስተር በላይነሽ ባዩ በቆይታቸው የሙያው ስነ ምግባር የሚጠይቀውን ስብዕና ተላብሰው ከየትኛውም ወገን የመጣውን ታካሚ በእኩል ሲያገለግሉ መቆይታቸውን ትናገራለች። አብራጅራ ሆስፒታል በቋሚነት ብንላክም፣ ግን እኛ እስከ ሆመራ ድረስ እየተወረወርን ነው። ስራዎችን ስንሰራ ቆይቱ ይመጣ ነው። የጤና ባለሙያ ስቶኝ ይህ ጠላቴ ነው ይሄ ወዳጀ ነው፣ ይሄ የዚህ ዘር ነው፣ ይሄ ደግሞ የዚህኛው ዘር ነው ብለሽ የምትከፊው አለ። እና እኛ እዛ ቦታ ላይ ስንሄድ ሰው ለይተን፣ ብሄር ለይተን ልናክም ወይም ደግሞ ልናገለግል አይደለም የሄድነው። ሙያችን ምን ያክል ረቂቅ እንደሆነ የተረዳውበት አጋጣሚ ነበር። አሁን ያለው ነገር ያሳዝናል። ነገር ግን ሲስተሙ ተስተካክሎ ወንጀለኞች ለፍርድ ቀርበው ንጽሀን በሰላም የሚኖሩባት ሀገር ትሆናለች ብዬ አስባለሁ ኢትዮጵያ። ከዚሁ ሆስፒታል የሄደችው ሰላማዊት አበባው ደግሞ በግንባር በቆየችባቸው ጊዜያት በተለይ ከማይካድራው ግድያ ጋር የተያያዘውን ስራ በዘግናኝነቱ እንደምታስታውሰው ትናገራለች ማይካድራ ላይ ያየነው ነገር በጣም አስቸጋሪ ነበረ በጣም አሰቃቂ ማለት አስቸጋሪ ሁኔታ ነበር በህይወቴ እንደዚያ አይነት ነገር አሳልፌ አላውቅም ያው ከዛ ያመጡልናል አምቡላንሶች ከዛ በኋላ አብደራፊ ነበረ ከሜስኮች ቦታ ላይ አገልግሎትን ስንሰጥ የነበረው ያው እኛ በመሄዳችን ብዙ ሰዎች ከመሞት ድነዋል ብዬ አስባለሁ። ምክንያቱም በጣም በህብረት ነበር የምንሰራው። ብዙ የተጎዱ ሰዎች ነበሩ፣ ከአቅም በላይም ነበረ። አስቸጋሪ ሁኔታ አሳልፈናል። ጠዋት ምግብ ሳንበላ ነበር የሄድ ነው። ከዛ በኋላ ሙሉ ቀን ስንሰራ ውለን ማታ ነው የተመለስ ነው። ያው የተጎዱት ሰዎች ብዙዎቹ በጣም አሰቃቂ ነበር። አንገታቸው ላይ ተመተዋል፣ እግራቸው ተሰብሯል። እናት ልጇን አጣሷም ተመት ታመጣለች። ያው ሕክምና ነጭ የምንለብሰው ከምንም ነገር ንጹህ ነው የሚለውን ነገር ኤክስፕሌን ለማድረግ ነው እና የመጣውን በእኩል ዓይን ነው ስናገለግል የነበረው ምንም አይነት መድሎም ሆነ መለየም የለውም። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ሀገራዊ ተልኳቸውን በብቃት ለተወጡና እየተወጡ ላሉ የጤና ባለሙያዎች ምስጋና አቅርበዋል። እናንተ ብዙ አቅማችሁ አድናችኋል፣ ለወገናችሁ አለኝታነታችሁን አሳይታችኋል፣ ለቃላችሁም ታምናችኋል። እናም ታሪክ ሁሌም ሲያስታውሳችሁ ይኖራል። ሌሎች የድንገተኛ ሕክምና ምላሽ ሰጪ ቡድኖችን በተለያዩ ሆስፒታሎችና ጤና ጣቢያዎች በምዕራብና በምስራቅ አማራ በኩል አሰማርተናል። በቅድና በቅንጅት ስለሰራን በድንገተኛ የህክምና ስራችን በጥሩ ሁኔታ እያከናወን እንገኛለን። ሌሎች የጤና ስራዎቻችንም አልተጎሉም። የአማራ ክልል ጤና ቢሮ በህግ ማስከበር ዘመቻው የሚያገለግሉና አሁን የተመለሱትን የሚተኩ ሁለተኛ ዙር ባለሙያዎችን መላኩን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአህጉሪቱ ከፍተኛ የህክምና ባለሙያዎች እንደሚሉት አፍሪካ ለሁለተኛው ዙሩ የኮሮና ቫይረስ ወረርሽኝ እየተሰናዳች ነው። ባለሙያዎችና መንግስታት በበኩላቸው ስኬታማ መሆናቸው እየተነገረላቸው ባሉት የክትባት ሙከራ ዜናዎች እየተደሰቱ መሆኑን ይናገራሉ። ክትባቱም በአፍሪካ እንደሚሰራጩም ተስፋ ተደርጓል። በዚህ ዙሪያ የቪኦኤ ዘጋቢ አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ሁለተኛው ዙር የኮሮና ቫይረስ ወረርሽኝ መቃረቡ እየተነገረ ባለበት በዚህ ወቅት የአፍሪካ ከፍተኛ የጤና ባለስልጣናት ዝግጅት ማድረጋቸውን እየገለጹ ነው። በቅርብ ሳምንታት ውስጥ በአህጉሪቱ አንቲጀን የተባለው ቫይረስ ወይም ኢንፌክሽን በሰውነት ውስጥ መኖሩን የሚያመለክት አንቲጀን ቴስት የተባለውን ፍተሻ ለማድረግ 2.7 ሚሊዮን ፈጣን የሙከራ መፈተሻዎች መሰራጨታቸው ተነግሯል። የጤና ባለሙያዎች እንደሚሉት እየወጡ መሆናቸው ከተነገረላቸው አዳዲስ ክትባቶች ውስጥ በሁለተኛው የ2021 አጋማሽ ላይ ከአፍሪካ 60 ከመቶ የሆነው ክፍል የክትባቱ ስርጭት እንደሚደርሰው ይገምታሉ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ዲሬክተር የሆኑት ዶክተር ጆን ኒኬንሶንግ ይህ ክትባት ስርጭት ተግባራዊ የሚሆነው አፍሪካውያኑ መሪዎች እንደሚያደርጉት ጥረት ነው ብለዋል። ክትባቶቹን የመግዛት ወጪዎችን ጨምሮ ለስርጭትና ለማዳረስ ከ10 እስከ 12 ቢሊዮን ዶላር ማሰባሰብ ይጠይቀናል። ያ ደግሞ ማሟላት ከምንፈልገው 60 ከመቶውን ይይዛል። በዚህ ዙሪያ የሚሰሩና አጋሮቻችን ሁሉ እንዲያውቁልን የምንፈልገው እንደ አህጉር ያ ምኞታችንና ግባችን መሆኑን ነው። ዶክተር ጆን ክትባቶቹ በአፍሪካ የበለጠ ፍተሻ እንዲደረግባቸው ባለሙያዎች ጠንክረው እየሰሩ መሆኑን ተናግረዋል። ይሁን እንጂ ዶክተሩ አጽንዖት ሰጥተው የገለጹት በአንዳንድ አገሮች ውስጥ የኮቪድ-19 ቁጥር እየጨመረ ሲሄድ፣ በደቡብ አፍሪካ፣ በኬንያና አልጄሪያ የመሳሰሉት አገሮች ደግሞ እየተቆጣጠሩት የሄዱ መሆኑን አስታውቀዋል። ሆስፒታሎች በኮቪድ ሕሙማን ሲጨናነቁ እያየን አይደለም። አሁን በግልጽ የሚታየው እውነት እርሱ ነው። በመጀመሪያው ወረርሽኝ ወቅት እንደዚህ አይነት ማዕበል አለማየታችን ተስፋ ሰጥቶናል። ያ ማለት ግን በሁለተኛ ዙር አያገረሽም፣ አይመጣም ማለት አይደለም። የሚነግረን ነገር ቢኖር መዘጋጀት ያለብን መሆኑን ብቻ ነው። ሶስቱን ነገሮች ማለትም ሙከራዎችን የንክኪዎችን ክትትልና የጤና እንክብካቤዎችን ማድረግ ያለብን መሆኑን ነው። በአህጉሪቱ የዘመን መለወጫ በዓል እየተቃረበ መምጣቱን ያስተዋሉት ዶክተር ጃን የሚከተለውን ማሳሰቢያም ሰጥተዋል። የአፍና የአፍንጫ መሸፈኛ ማድረጉን አለመጠራጠር ነው። በመላ አፍሪካ ባደረግናቸው ጉብኝቶች የተገነዘብነው አንድ ነገር ቢኖር ሰዎች በበቂ ሁኔታ የአፍና የአፍንጫ መሸፈኛ እያደረጉ አለመሆናቸውን ነው። ያ እጅግ በጣም አደገኛ ነገር ነው። አንዱም ሥጋቴና ፍርሃቴ ይህ ሁኔታ ከጀመረ ጊዜ አንስቶ ወረርሽኙን ለመቀነስ የከፈልነው መስዋዕትነትና በሂደቱም ያገኘነው ውጤት እንዳይጠፋ ነው። በዚህ ወቅት የምናመነታ ከሆነ ወረርሽኙ በጥቅምት ሲጀምር ወደ ነበረበት እንመልሰዋለን ያልነው ነገር ቀርቶ ያስመዘገብነው ውጤት ሁሉ ሙሉ ለሙሉ ሊመክን ይችላል። የአፍሪካ ከፍተኛው የሕክምና ባለሙያ ያሉት ይህንን ነው። የአፍና አፍንጫ መሸፈኛ ጭንብላችሁን አድርጉ፣ እጃችሁን ታጠቡ፣ ርቀታችሁን ጠብቁ፣ ጥንቃቄም አይለያችሁ። ደረጀ ደስታንና እንግዳውን እናመሰግናለን። አድማጮች የዜና የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ 202205 9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውዝ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ትስታ በላቸው እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኑ አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንለፍ በአዲስ አበባ ከተማ ከ1997 ዓመተ ምህረት ጀምሮ ባሉት አመታት ከ1352 ሄክታር በላይ መሬት በህገ ወጥ መንገድ መያዙንና ከ79 ሺ በላይ ቤቶች ደግሞ በህገ ወጥ መንገድ መገንባታቸውን በአጠቃላይ በህገ ወጥ የመሬት ወረራና ግንባታ ላይ ሲደረግ የነበረ የጥናት ግኝት ይፋ አድርጓል። በምክክሩ ላይ የተገኙት የአዲስ አበባ ምክትል ከንቲባ ዳነች አበቤ የጋራ ሀብት መጠቀሚያ የሆነውን መሬት በህገ ወጥ መንገድ የያዙ አካላት ላይ አስፈላጊው ህጋዊ እርምጃን በመውሰድና በወረራው የተያዙ መሬቶችን ወደ መሬት ባንክ በማስገባት የመመለስ ስራ ይሰራል ብለዋል። ከአንድ ወር በፊት ህገ ወጥ የመሬት ወረራን አስመልክቶ ጥናት ማካሄዱን የገለጸው የኢዜማ ፓርቲ በበኩሉ ጥናቱ ተጠያቂነትን ያመላከተ አይደለም ብሏል። ፀሐይ ዳምጠው ተጨማሪ አላት። ባለፉት 16 ዓመታት ማለትም ከ1997 ዓ ም ጀምሮ በአዲስ አበባ ከተማ ሲካሄድ የቆየውን የመሬት ወረራ አስመልክቶ የከተማ መስተዳደሩ ጥናት ሲያደርግ ቆይተው አገኘው ያለውን ውጤት ይፋ አድርጓል። አቶ ቢኒያም ምክሩ የአዲስ አበባ ከተማ ከንቲባ ጽፈት ቤት ምክትል ኃላፊ ናቸው። እርሳቸው የጥናቱ ውጤት ነው ብለው እንደገለጹት የመሬት ወረራው ሰንበጥበት ብለዋል ሰዎች የሚመጡ ሰዎች ናቸው። በአንድ አንድ አካባቢ መጥተው አንድ ቦታ ላይ መሬት ወርደው ቤት በመገንባት ጎጥ በፊት የሚፈጽሙበት ሁኔታ ነው ያለው። አንዳንዶቹ እነዚህ መንደር የተመሰረተባቸው አካባቢዎች ሰዎቹ በመጡባቸው ዞኖችን አካባቢ ስም እስከ መጠራት የደረሱበት ሁኔታም እንዳለ በጥናታችን ላይ ለማየት ሞክረን። ሌላው በጎጥ መንገድ መሬትን አስፋፍቶ መያዝ ተስተውሏል። ይሄ በግለሰቦችን ተመጽፏል በሪል ስቴት ጭምር ማለት ከፍለ በቅርቡ በአስሩም ክፍለ ከተሞችና ወረዳዎች በተካሄደው ከህገወጥ የመሬት ወረራና ግንባታ ችግሮችን ለማጥራት የጥናት ግኝት መሰረት በ632 ቦታዎች ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዛቸውን የገለጹት አቶ ቢኒያም በተጨማሪም 7912 ቤቶች በህገወጥ መንገድ መገንባታቸውን አስረድቷል። አቶ ቢኒያም አክለውም ከአንድ ወር በፊት ኢዜማ አዲስ አበባ መሬት ወረራ ላይ አጠናው ብሎ ያወጣውን ጥናት አስመልክቶ በከተማ መስተዳደሩ ጥናት የተገኘውን መረጃ አብራርቷል። አራቱ ቦታዎች ህጋዊ የሆኑ መሆናቸው በተጨባጭ መረጃ አረጋግጠናል ማለት ነው። የተቀሩት አምስት ቦታዎች ግን ሶስቱ ቦታዎች ባልተከረው ሪፖርት ጋር የተቀራረበ ጎት ድል የተፈጸመባቸው መሆኑን እኛ የተቀሩት ሁለት ቦታዎች ግን ቅድም እንዳነሳሁት ሰፋ ያለ የካሬ ሜትር ልዩነት ያላቸው ናቸው። ነገር ግን ጎት ድል እንዳለ ታይቷል። በድምሩ ሲታይ ከበረይ ቦራ ጋር በተያያዘ ችግሩ ቢኖርም ከማት ከከደቦ ሪፖርት ጋር ግ መረጃ ልዩነት እንዳለ ለማይችለን ነው። የኢዜማ ፓርቲ የድርጅት ጉዳይ ኃላፊ አቶ ዋሲውን የአዲስ አበባ ከተማ አስተዳደር ይፋ ያደረገው የከተማ መሬት ወረራ ላይ ተከታዩን ሀሳብ ሰጥተዋል። እኛ ባደረግነው ጥናት በዚህ ሁለት አመት ውስጥ የተደረጉ የመሬት ወረራን በተመለከተ ያጠናነውን ነው ያቀረብነው። ትኩረትም ያደረግነው በብዛት እሱ ላይ ነው። እንደተባለው እነሱ በእኛ ስልጣን ላይ ከመምጣታችን በፊት ከለውጡ በፊት የተደረገ ወረራን ያለ፣ ግን አዲስ አበባ ላይ ከለውጡ በፊትም ከለውጡ በኋላም እንደውም በዚህ ሁለት ዓመት የተደረገ የመሬት ወረራ በስፋቱ በስፋቱ እስከዛሬ ከተደረገውም በላይ መሆኑን የእኛ ጥናት ያሳየው። ይህንን ያደረጉ አካላት እዛው በየክፍለ ከተማ ያሉ አስፈጻሚዎች፣ ደላሎች እና ከፍተኛ አመራሮች ጭምር በዚህ ሂደት ውስጥ የተሳተፉበት መሆኑን በጥናታችን ላይ አስቀምጠናል እንጂ እንደሚባለው ዝቅተኛ ነው፣ በዚህ ሁለት ዓመት የተደረገ አይደለም የሚለው የሚያስኬድ አይደለም። ግን እኛ የጠበቅ ነው የነበረው እኛ እንደፖለቲካ ፓርቲ ውስን አቅማችን በጣም ጥቂት ቦታ ነው ያገና ነው። መንግስት እንደ መንግስት ብዙ ሪሶርስ አለው፣ ብዙ የሰው ኃይል አለው በከፍተኛ ደረጃ ጥናት አካሄዶ ከዚህ በተሻለ ውጤቱን ይገልጻል የሚል ነበር ያለን። ግን እየሆነ ያለው በእኛ ጊዜ የመሬት ወረራ አልተካሄደም በእኛ ጊዜ በነበረው ነው ወረራ የተካሄደው የሚል ራስን ከተጠያቂነት የሚያሽሽ ሪፖርት ነው ያየ ነው በከተማ በመሬት ላይ የምደረገው ህገወጥ ተግባር ለስራ እድል ፈጠራና ለፍትሐዊ የሀብት ክፍፍል እንዲሁም በአጠቃላይ ለከተማው እርገት ማነቀው ነው ሲሉ ወይዘሮ አዳነች አበበ ተናግረዋል። በሪል ስቴት ስም በህጋዊነት ከተሰጣቸው ቦታ ውጭ ሌላ ቦታ በመውረርና በማስፋፋት እንዲሁም ለሌሎች ግለሰቦች ማስተላለፍ ወደ መሬት ባንክ የገቡና ለአረንጓዴ ስፍራ ተብለው የታጠሩ ቦታዎችን በቡድን በግለሰቦችና እንዲሁም በባለሀብቶች መሬት የማስወረር ዝንባሌዎችም እንደምስተዋሉም ተገልጿል። በከተማ በመሬት ላይ የሚደረገውን ህገወጥ ተግባር ለማስቆም እየተሰራ ነው ያሉት ወይዘሮ አዳነች አበበ በየደረጃ ላሉት የመሬት ሴክተር አመራሮች መልዕክት አዘል ማሳሰቢያ አስተላልፈዋል። መሬት ላይ የሚደረግ ህገወጥ ድርጊት፣ ህገወጥ የመሬት ወረራ ሁላችንም ተጎድ ያደርጋል ለኢት ታዋይታ ብልም ተጨማሪ እና ዋነኛ ምክንያት መሆኑ የቻለው የመሬት አስተዳደራችን የተወሰኑ

ሁሉም የመሬት ሴክተር የሚመለከታቸው ስራው እዚህ ስላላቸው ላሳስብ የምወደው ከዚህ በፊት እንደነበረው ጠቅሜ ልጠቀም በሚል ሁኔታ የመሄድ ሀሳብ ያላችሁ ካላችሁ እርምጃ መራመድ እንደማችሉ ልነግራችሁ እወዳለሁ። የመሬት ወረራን በተመለከተ የሚካሄደው ውይይት ከባለድርሻ አካላት ጋር እንደሚቀጥል ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ፀሐይ ዳምጠውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በውጭ አገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት የአቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው ተከታዩ ሀያ አንድ የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አሉላ ከበደ ነው ያነጋገራቸው። ፕሮፌሰር ዮናስ እንዳለገዳ ከስኮትስዴል አሪዞና፣ ዶክተር ገበየሁ ተፈሪ ከዚህ ከዋሽንግተን ዲሲ። የአማርኛውን ስያሜ ነው የምወስደው በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ አስራ ዘጠኝ ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ አስራ ዘጠኝን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው በርካታ ወራት ሆኖታል በተለያየ ጊዜም የማነጋገር እድል አግኝተናል ዛሬ ታዲያ የተገናኘነው ለየት ባለ ሁኔታ ውስጥ ነው በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው የኮቪድ አስራ ዘጠኝ ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት ሀያ አራት ሁለት ሺ አስራ ሶስት ዓመተ ምህረት በሰሜን እዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው። ጽፋችሁ ሰባት ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት ሀያ አመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ የአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎች በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበል በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በመፍጥ የምናየው ኢትዮጵያ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይሄ ሁለተኛው መሆኑ ነው። አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ፣ እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፉ ያበቃችሁ? ዶክተር ገበየ እርሶ ይጀምሩ። እሺ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር፣ ግን ኮቪድን ስታይ የሕዝብ ችግርና የሕዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው እረ ጉድ ያልነው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦ ያንቀሳቀስ ከአንድ ቦታ ወደ ሌላ ሰሚወስድ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ እያስተዋል ግን፣ ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜዥር የሆነ መግለጫ እንድንጽፍ ስላረገን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም መውጣት አለብን የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው። ሳይኮሎጂካል እንትንም አለው እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ህክምና ባለሙያ ደግሞ በሽታ ነው የምናክመው። አሁን የህብረተሰብ በሽታ ላይ ፎከስ አድረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን። ከዛ ቀጥሎ በሽታውን ያመጣውን ነገር አድረስ እናደርጋለን። በዛ መልክ ሲዝን የሆኑ ባለሙያተኞች ትልልቅ ሰዎች ያሉበት መድረኩ እና በዚህ ነገር ላይ አቋም እናውጣ እንነጋገር። ምንም እንኳ አንድ ሁለት እንዲንበልም አልተባሉ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው ጥሩ አይባልም ይሄ የተፈጠረው ነገር ብዙ ጊዜ ተከምሮ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ ካልተናገርን ካለፈ በኋላ ወይኔ ማለቱም ራሱ ካግባብ አይደለም። እና እነዚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን አመለካከት ሁላችን ምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነፃ ትሆናለ። ድርጊቱን ስታይ በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊት፣ ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ከአድራጊው ጀምሮና ድርጊቱን ወደ መካድ ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናደርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው። መልካም የጽሁፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ደርሶ ልመለስ እና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል በግሎ በማስታወሻው የጻፉትን ኢትዮጵያ ከሌለች ኮቪድ ምኑን እንዋጋለን የሚለውን እዛው ጽሁፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንድርቃለን፣ ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርእዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና እስኪ እርሶ ደም ብሎ የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሑፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብን ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ አንራቅም የሚለውንም አስተያየቶን ጨምረው፣ አመሰግናለሁ። አሉላ ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድን ነው ያደረግነው? ኦብዘርቭድ ቢሄቪየር፣ ቅድም ዶክተር ገበየሆን ያለው በተጨባጥ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር ሰከንድ የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው እዚህ እንቀብረዋለን። እንደዚህ አይነት በእንግዲህ ይዘኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርመዋል። እኛም አስገረመን። እኔ በተለይ ያስገረመኝ ደግሞ በፈረንጆቹ አቆጣጠር ከዘጠና አንድ እስከ ዘጠና ሶስት ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ የሆኑ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው አሮጋንስ እና ቅምት ሀያ ሶስት የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል እና ያ አንዱ እኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም እቶ ሰኪቶሪ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለች እና በ45 ደቂቃ ውስጥ የኢትዮጵያን ሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተነዋል ብለው መግለጫ ሲሰጡ፣ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ የምንሰማው ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ፣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ ናይንቲን ማማከርም የለም በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው። ግን ከፖለቲካ መራቅ እንችላለን፣ ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከዛ የተነሳ ነው አንድ ነገር ማለት አለብን። ይሄን ዝም ብለን ማለት አንችልም እና ከጥላቻ እና ከእንትን በራቀ መንፈስ ነው ይሄ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው። አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪው ምልልሳቸውን በነገው ምሽት እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለኢትዮጵያ የኪነ ጥበብ እድገትና ዛሬ ላለችበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው በመቆየታቸው ሙያውና ሙያተኞቹ ለከፍተኛ ችግር መዳረጋቸውን ይናገራሉ ቀድሞውንም በተመልካች ማነስና በአማራጮች መበራከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮረና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ና ባለሙያዎች ይገልጻሉ። ስመኝሽ የቆየ የሀገር ፍቅር የብሔራዊ ቲያትርና ሌሎች የኪነ ጥበብ ባለሙያዎችን አነጋግራ ባጠናቀረችው ዘገባ ታስደምጠናለች። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክል አረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ ሰባት ወር በሀገር ፍቅር ይታይ የነበረውንና እነ ፋንቱ አንዶዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል። አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን መሄድ ነው የሚመስለኝ ቲያትርን መድረክ ላይ ማየት ነው በጣም በጣም ናፍቅ ያለው። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም ምንም አድርገው ሱት ቲያትርን መድረክ ላይ ማየት በጣም ናፍቆኛል። ብዙ ተወዳጅ ድምፃውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት ሰባት ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት ስምንት ቲያትሮችን ያሳይ የነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው። በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቀጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድን ነው? በእነዚህ ስምንት ቲያትሮች ውስጥ ከውጭ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዚያ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው። በተመሳሳይ በሳምንት ስምንት ቲያትሮችን ያሳይ የነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኝ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ። ቲያትር ቤት፣ ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጠዋል እና በዚህ ከታችስ ከላይ ከጠበቀ አንስቶ ፐርፎርምስ ከሚያደርጉ ባለሙያዎች ድረስ በያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቴያትር ቤት ጥጠኞች ወይም ደግሞ ሰራተኞች ውጭ በየመድረኩ ጋብዘን የምናሰራቸው ብዙ ባለሙያዎች አሉና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቁረብ በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው። ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክለ አረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጸዋል። የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል። እሱ አትቋረጥም። ግን በዛች ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል። አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከስነ ጥበቡ ጋር የተያዙ ይጽፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው፣ ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ሕይወት እጅግ አሳዛኝ ሁኔታ ላይ ነው ያለው። በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶቹን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል። ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቲያትር ቤቱ ፈርሷል፣ ሌላም ትያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ትያትር የለም። አሁን በቃ ስሙ ብቻ ነው የቀረው ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለው ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኙ ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞ ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩ ነበረ። ሀገር ፍቅር ቲያትርና ብሔራዊ ቴያትር ነበሩ በአግባቡ እየሰሩ ያሉት። እነሱን ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎት ውጭ ሆነዋል። በዚህ ሀሳብ የሚስማሙት የብሔራዊ ትያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ። በዚህ ሰባት ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀንጥል በራስ ሊገባን ድረስ ኪነጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያሁን ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው። ከሰባት ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ። እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ የአፍ መሸፈኛ፣ እንደዛ እንደዚ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸውን ቲያትሮች ጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል። በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ አስራ ዘጠኝ ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።